The Voice of America. በጎርፍ አደጋ ለተጎዳው አፋር ክልል የሶማሌ ክልላዊ መንግስት ልዩ ልዩ ድጋፎችን አድርጓል። የአፋር ክልል በጎርፍ መጥለቅለቁ ወደ ስድሳ ሰባት ነዋሪዎች እንደተፈናቀሉበት አስታውቆ ነበር። ዝርዝሩን አዲስ ቸኮል ይዘዋል። ከስልሳ ሰባት ሺህ በላይ ሰዎች በጎርፍ ምክንያት እንደተፈናቀሉበትና የአስር ሺህ እንስሳት ሞትን ጨምሮ በርካታ የኢኮኖሚያዊ ጉዳት እንደደረሰበት ላስታወቀው የአፋር ክልል መንግስት የሶማሌ ክልል መንግስት ድጋፍ አድርጓል። ከሌሎች ክልሎች ቀድሞ ለአፋር ክልል ድጋፍ ያበረከተው የሶማሌ ክልል መንግስት ስለ ድጋፉ አይነት የክልሉ ምክትል ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሂቦ አህመድ እንዲህ ይላሉ። እነዛውም ለተወገዱት ወገን ለመድረስ የቻልነውን የአቅማችንን ያህል የላክናቸው ምግብ ነክና ምግብ ነክ ያልሆኑ ቁሳቁሶች አሉ። እንደዛውም የሕክምና ባለሙያዎች ባለሙያችና መድኃኒቶችም ተልከዋል። የምግብ አይነቶቹ ሩዝ አለ፣ ዘይት የፍርኖ ዱቄት አለ ጠለያ ፕላስቲክ ወይንም ሸራ የሚባለው ብርድ ልብሶች ይህን የመሳሰሉና መድኃኒት እንደዛውም ሶስት ዶክተሮችና ሁለት ነርሶች ለእገዛው ሄደው አለ። ተጎዱት ወገን ለመድረስ ድጋፉ የህዝብ ለህዝብ ግንኙነቱን ያጠናክራል ብለው እንደሚያምኑ ወይዘሮ ሂቦ ይገልጻሉ። የአፋርና ሶማሌ ክልሎች እስከ ቅርብ ጊዜ ድረስ ድንበር አካባቢ በሚፈጠሩ ግጭቶች በተደጋጋሚ ስማቸው ይነሳ የነበረ ሲሆን ይህ ግን የጥፋት ተልዕኮ ያላቸው አካላት የሚፈጥሩት ነበር ብለዋል። ወይዘሮ ሂቦ የጎርፍ አደጋ ከመከሰቱ በፊት ጀምሮ ሁለቱ ክልሎች በመሀላቸው ያሉ እንቅፋቶች በመንቀስ ወደ ትብብርና አንድነት ለመመለስ ለመምጣት የተጀመረ ሂደት መኖሩንም ወይዘሮ ይቦ አስታውቀዋል። እንደሚታወቀው አፋርና ሶማሌ ረጅም ጊዜ አብሮ የኖረ ሕዝብ ነው። ለወደፊትም አብሮ የሚኖርና አሁንም አብሮ እየኖረ ያለ ነው። ለፖለቲካ ፍጆታ ተብሎ የተቀሰቀሰ ግጭት ነበረ። ሆን ተብሎ ድሮ ተደርጎ ወይንም ተፍሎ የተሰራ ስራ ነው ብዬ ነው የማስበው። እኔ እንግዲህ ሰዎቹ ከመሀል ከወጡ ህዝቡ የማይስማማበት ምንም ምክንያት የለም። አሁን በሁለቱም መንግስት በኩል በእኛ በሶማሌ ክልልም በአፋርም እየተሰራ ያለ ስራ አለ። ህዝብ ለህዝብ ግንኙነት እየተጠናከረ ነው። በአፋር በኩል የታሰሩ የሶማሌ ወገኖች ተለቀዋል፣ ወደ ሶማሌ ገብተዋል። እንደዚህም የተለያዩ የህዝብ ለህዝብ ግንኙነት እየተሰራ ነው ያለው። የአፋር ክልል የአደጋ መከላከልና ዝግጁነት ቢሮ ኃላፊ አቶ መሀመድ ሁሴንም ድጋፉን በዛሬው እለት መረከባቸውን አስታውቀዋል። ከፌዴራል የተለያዩ ድጋፎችን የጠየቅበት ሁኔታ አለ። ከዚህ በተጨማሪ ደግሞ ያው ሌሎች ወንድም ህዝቦችና አጎራባች ክልሎች እየራሳቸው ውሳኔ በመወሰን ያው እርዳታ ማቅረብ ጀምረዋል። ከዚህ በቀዳሚነት ማንሳት የሚቻለው ያው የሶማሊ ብሔራዊ ክልላዊ መንግስት እና የሶማሊ ህዝብ የደረሰው አደጋ ከአፋር ህዝብ ጎን መቆም አለብን በሚል በአጠቃላይ የምግብ እና ምግብ ነክ ያልሆኑ ቁሳቁሶች እንዲሁም የመድሀኒት የተወሰነ መድኃኒት ህክምኖችና ተጨማሪ ደግሞ ድጋፍ ሊሰጡ የሚችሉ የህክምና ባለሙያዎች የያዘ ቡድን ወደ አፋር ክልል ልከዋል። በአጠቃላይ ዛሬ እኔ ክልሉን ወክዬ ያው የሶማሊ ብሔራዊ ክልላዊ መንግስት የላከውን እርዳታ ተቀብያለሁኝ። ድጋፉ የሁለቱን ህዝቦች ወንድ ልማማችነት የሚያጠናክር ነው ብለዋል አቶ መሀመድ ላለፉት ጊዜያቶች በተለይ በተለይ አንድ ሰላሳ አርባ ዓመታት ታሪክ ያለው በተለይ በአፋር ማህበረሰብና በኢሳ የሶማሊ ጎሳ ማህበረሰቦች መካከል ያው አልፎ አልፎውም ተደጋጋሚ አንዳንድን ደግሞ ጠንከር ብሎ በጣም ግጭቶች ይከሰታሉ። ነገር ግን ይህንን ገጽታ ብቻ አይደለም በእነዚህ በሁለት ህዝቦች መካከል ያለው ከዚህ ባሻገር ማሱን አስፍቶ አሻግሮ ማየትም ተገቢ ስለሆነ አንደኛ ይህንን እርዳታ የሶማሊና የአፋር ህዝብ ያላቸውን ግንኙነት ያሻሽላል። ከዚህ አልፎ ደግሞ በሁለት ወንድም ህዝቦች መካከል ያለውን ማህበራዊ ፖለቲካዊና ኢኮኖሚያዊ ግንኙነት ያሻሽላል። የሶማሌና አፋር ክልሎች በተለይ ላለፉት ሁለት ዓመታት ወደ ተደጋጋሚ ግጭቶች ገብተው የነበረ ሲሆን በአሁኑ ሰዓት ግን ወደ ዘላቂ ሰላም የማሸጋገራቸውን ትብብር መፍጠራቸውን የሶማሌ ክልል መንግስት አስታውቋል። ባለፉት ሁለት ዓመታት በሁለቱ ክልሎች ተይዘው የነበሩ እስረኞች ሁሉም ተለቀው ወደ የቤተሰቦቻቸው መቀላቀላቸውንም የደረሰን ዘገባ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ